<applause> ك ما لا ما የአቶ አያሌው ሁንዴሳና የገጣሚ ደራሲ፣ ተዋናይ፣ ጸሐፊ ተውኔት፣ ሰዓሊና ተርጓሚ ነቢይ መኩንን ወዳጅነት መነሻው የብዕር ጠብታው በዘላለማዊ ሕቅታ ሳይዋጥ አድማሳዊ ግርዶሽ የለሽ የጥበብ ቅኝትና በረከቱ በ68 ዓመት ተለክቶ ሰኔ 26 2016 ላይ መለስ በህልፈተ ሕይወት ሳያሸልብ በፊት ነው። በዋቢነት ተነቃሽ አንደበታቸውም የሚለው ይህንኑ ነው። ከሳሁን ከነቢይ ጋር ከአስራ ዘጠኝ መቶ ሰማኒያ ሰማኒያ አንድ ዓመተ ምህረት ጀምሮ ነው የተዋወቅኩት። ያ ጊዜ እሱ ከእስር ቤት ወጥቶ ጥቂት ጊዜ የቆየበት ነው። በእውነቱ ለመናገር ፕሪቪሌጅ ነው። ድለኛ ነኝ ነቢይ ማወቄ። ከቤተሰቡ ጋር ቤተሰብ ነኝ። አሁንም ከስደት ከተመለስኩ በኋላ ረዥም ጊዜ ተለያይተን ነበር። ሶስት ጊዜ አገር ቤት በሩ ጊዜ አግኝቼዋለሁኝ። ሱቃችን ይሄን ይመስለው። ነቢይ መኮንን በበርካታ ሰዎች አንደበት በተለያየ መልኩ ይገለጣል። ነቢይን በአንድ ገጽታ ወይም በአንድ ምዕራፍ ብቻ ገልጦ ማቆየት እንደማይቻል ይነገራል። በእርሶ በኩል ነቢይ መኮንንን እንደምን ነው የሚረዱት? እንደምን ነው የሚገልጡት? በግል ስብእናውን ከሞያ አንጻር የተለያዩ ዘርፈ ብዙ ክህሎቶቹን በእኔ አብሬ በኖርኩበትም ተለያይተንም በሱ ስለሱ ባሰቡ ቁጥር በህይወቱ ስንኖር ተፈጥሮን እየኖርን እስከ እድሜያችን ፍጻሜ ድረስ ሁሌም እየተረዳን የምንሄድ ነው የሚሆነው። የተፈጥሮ ራሱ የተፈጥሯችንን ነቢይ ለእኔ እንደዛ ነው። ተፈጥሮ ወይም የፈጣሪ ያህል ሩቅ ነው ነቢይ። ጥልቅ ነው ነበይ። ረቂቅ ነው ነበይ። ብዙ ሰዎች ሲያወሩ ያልሰማሁት ነብይ ስፖርተኛ ነው። ሻምፒዮን ነው። የእጅ ኳስ፣ ቫሊቦል የዩኒቨርሲቲ ሻምፒዮን ሲሆን ዩኒቨርሲቲ በነበረበት ዘመን የሻምፒዮኑ አንዱ ተመራጭ ነው። ቼዝ የዩኒቨርሲቲ ሻምፒዮን ነው። ነብይ የኬሚስትሪ ተማሪ ነው። ነብይ ፀሐፊ ነው። አዚያሚ ነው። ተርጓሚ ነው። ፖለቲከኛ ነው። ሰአሊ ነው። ስዕሎቹ ብዙ አልተወራላቸውም። እስር ቤት ሆነ የሳለው ስዕል አለ በ እርሳስና በነጭ ወረቀት ብቻ በሁለቱ ኮምቢኔሽን ስዕል ስሏል። እኔ እሱ ጋር በኖርኩበት ዘመን ለልደትም፣ ለሰርግም ለምንም ፖስት ካርድ ሰርቼ አላውቅም። ብሩሹን ብድግ አረገ የምትፈልገውን ነገር ተነግረዋለ። ለአጠለጥ አድርገው ነው የሚሰጥ። እኔ እንዲህ አይነት መልቲ ስኪል አንድ ሰው ሊኖረው የሚችለው ነገር አይደለም። አድማጭ ነው። አድማጭ ነው ስልህ አንድ አንድ ስታወራ አይደለም፣ ገበያ ውስጥ ያዳምጣል እያንዳንዱን ሰው ንግግር። እንደ ሰው ሁለት ጆሮ አይደለም ያለው እና ነብይን መግለጽ በእኔ አቅም ደካማም ቢሆን ነብይ ረቂቅ እና ሩቅ ሰው ነው። በተለይ ከተለያዩ ከግጥምም ሆነ የሬዲዮ እና የቴሌቪዥን ድራማ ዝግጅቶቹ አንዱን ከአንዱ ማበላለጥ ቢያውቅም አንኳር ናቸው ብለው የሚሏቸው ወይም በእኔ ውስጥ ሰርጸው ቀርተዋል ብለው ከሚሏቸው ስራዎች ውስጥ የሚጠቀሱ ምን ይሆናሉ? በእርሱ አንድ በት አንዱ እና ሁሉም ሰው የሚያውቀው በጣም ክላሲካል ነው የሚባለው ስራ ጎን ይዘውን ነገም ሌላ ቀን ነው ተብሎ መተርጎሙና ደግሞ አብሬ ስለቆየው በዛ ሰዓት ይሄ የለተ ለቱን ከሲጋራ ወረቀት ወደ ወረቀት ከዛ ወደ ታይፕ በሚደረገው ፕሮሰስ ስለነበር ጎን ይዘውን አንዱ ነው እና ስናይል ጠቢቡ በጣም በጣም የማደንቀው ስራው ነው። ባለ ጉዳይ ቀላል ስራ አይደለም እያልክ ብዙ መቀደም ትችላለ። ግጥሞቹን እንግዲህ እውነቱን ለመናገር እንደተቀድመ እንደነገርኩ ግጥሙን ባነበብኩ ቁጥር ሌላ ጥልቀት ሌላ ዳይሜንሽን ነው የምታይበት ለምሳሌ የእድሜ ቁ በኖረ እቺ ውንች ሀገርህ ለአሁን ገሰሰ ሲሞት የገጠመው ሀገር ለሀገር ያልቅ ለጋዜጠኛ መታሰቢያ የገጠመው አሉ። በቃ እኮ ሺ ግጥም አለ። ግን ለሱም ለራሱ ብመኝለት ደስ የሚለኝ የእድሜ ቁ በኖረን ወደዋለሁ። የእድሜ ቁብ በኖረ በህሊናው ጸደይ በእምነቱ ጻዳ ሀገር እያኖረ እሱ እየተጎዳ በችግሩ አምጦ በችግሩ ወልዶ ራሱን ለገበረ በልቡ እየደኸ በነፍሱ እየጣረ ጥበብን ለኳለ ጥበብን ለዳረ ለጥበብ ላደረ ደቂቃም ብትሆን የሰኮንድ ትንጣሪ በእድሜ ዘመኑ ላይ አንድ አፍታ እንዲጨመር እውቀት እየዘራ ሀቅ እያዘመረ እንዲኖር አንዳፍታ እውነት እየጻፈ ውበት እየጫረ ምን ነው ለረኪ ሰው? ምን ነው ለጽሁፍ ሰው? የድሜ ኩ በኖረ ከንቱ ሩጫችንን ከምንሮጥበት ከንቱ ውለታችንን ከምንሰብክበት በበሬ አደባባይ ገንን ጃኖ ለብሰን የጉራ ከበሮ ከምንደልቅበት ከከንቱ ዕድሜያችን ላይ የማያስብ አናት የደነዛ አይምሮ ለቋሳ ፍጥረቱን ከሚኮፈስበት ምድረ በዳ አንጎል የነጠፈ መንጎል ከሚንጎላጅበት በቀን በጊዜ ቂም በዘመናት እልቅ በእርስ በርስ ፍጭት ሾኬ ተጠላልሰም ከምንወድቅበት ከከምቱ ዕድሜያችን ላይ አሳረኛ ብዕር ወዘን አልባ ስዕል ትንፋሽ አልባ መድረክ ድርቅ የመታው ዜማ ከሚፏልልበት ከጉም ዕድሜያችን ውስጥ እውነት ካጣንበት ዘመን እየቀማን ጊዜ እየሰረቀን ቀን እየቆጠርን መኖር ለሚገባ መሞት ለሌለበት ለምለም ብዕር ላለው እርጥብ ብሩሽ ላለው ንቁ አእምሮ ላለው ለንቁ ለልባም ሰው ዕድሜ ቁ ጠጥተን ዕድሜ በሰጠ ነው ምን ነው ለጥበብ ሰው ለበሳል ኪነት ሰው እቁ በኖረ ወይ ዕድሜ ቀይ መስቀል የክፉ ቀን ደራሽ አንድ ቀን የሚያውል አንድ የጥበብ መዓልት ለሟች የሚቀጥል ከማካኝ ጊዜያችን ደቂቃና ሰጎንድ እየቆነጠርን ለልባም ጸሐፊ የምንለገስበት ዋ የድሜ በኖረ ለምለም ሪዞ ህይወት ለሚቸገር እውነት እየጻፈ ውበት እየጫረ እውቀት እየዘራ ቅኔን እንዲያዘምር ለአንድ ስቲኮን ጽፎ ለአንድ ሀፍታ እንኳ እንዲኖር ለጥበብ አብሮ አደግ ለልብ ወዳጃችን የድሜ ቁብ ማዋጣን የድሜ ቁብ በጠጣን ጊዜ እንድናዋጣ የድሜ ቁብ በኖረ ይላል። ቅምት ሶስት ቀን 1990 ዓ ም ለሰዓሊው የማዘጋጃ ቤቱ ጓደኛው ለመስፍን የሙት ዓመት መታሰቢያ የገጠመው ነው። እና አዎ ለነቢይ አይነት ሰው ከእንደኛ አይነት ብኩን እድሜ ላይ ሚናለ እድሜ በንሰት እውነት ነው። እጅጉን ጥልቅና ገላጭም ነው። እንደዚሁም ክብርና ሞገስ አላባሽ ነው። በሰው ሕይወት ውስጥ አያሌ ለውጦችን ለሚቀይሩ እንደዚሁም አሻራቸው ወርግጥ ጥለውት ሲሄዱ እንደዚህ መታሰቢያ ይሆናል። በዚሁ አጋጣሚ ለላይ ዘመዶቹ እና አድናቂዎቹ የማጽናኛ ቃሎ ምን ይሆናል? አዎ እንግዲህ ለባለቤቱ ለንጹዬ ንጹህ ተስፋዬ፣ ልጆቹ ፍር ነብይ፣ ራኬም ነብይ፣ ራይ ነብይ በቅድሚያ ፈጣሪ አምላክ መጽናናቱን ይሰጣችሁ። ከባድ ነው አውቀዋለሁ። ብርታቱን ይሰጣችሁ እላለሁ። እንደገና ነቢይ ሀገር ነው አገርነቱን ለተረዳና እሱ ኢትዮጵያ ሰው አጣች ሲያውም ሳትገለገልበት ብለው ከብር ለተብሰለሰሉ ወዳጅ ጓደኞቹ፣ የሙያ የጥበብ ወዳጆቹ ሁሉ መጽናናትን እመኛለሁ። ነቢይ ነፍስ በሰላም ጥረት። አቶ አያሌው ሁንዴሳ ስለ ቃለ ምልልሱ እናመሰግናለን። ለሌሎች መጽናናት እንደተመኙት ሁሉ ለእርሶም መጽናናት እንመኛለን። አመሰግናለሁ። ከሳ ለዕድሉ ከማህበረሰብ ለማህበረሰብ